የዜና መጽሔት የህወሀት ማዕከላዊ የቁጥጥር ኮሚሽን ህወሀት ውስጥ ያለ አንድ ቡድን በማን አለብኝነት፣ እልህና ግልጽነት በጎደለው አካሄድ ለራሱ ጥቅም ሲል ጉባኤ ለማድረግ እየተንቀሳቀሰ ነው በማለት ኮንኗል። የህወሀቱ ሊቀመንበር ዶክተር ደብረ ጽዮን ግን የሚካሄደው ጉባኤ ህወሀት የገባበትን ችግርና አለመግባባት የሚታደግ መድረክ ነው ብለውታል። የድርጅቱ ምክትል ሊቀመንበርን ጨምሮ 14 የማዕከላዊ ኮሚቴ አባላት ከጉባኤው ራሳቸውን አግድለዋል። ሌሎች ከተለያዩ የትግራይ አካባቢዎች የተወከሉ ካድሬዎችም ራሳቸውን እያገለሉ ነው። ሚሊዮን ኃይለ ሥላሴ ከመቐለ ዝርዝር ዘገባውን ያቀርብልናል። በህወሀት መካከል የሰፋ ልዩነት እየታየ ባለበት በርካታ የህወሀት ማዕከላዊ ኮሚቴ አባላትና ሌሎች በየደረጃው ያሉ ካርዴዎች የተለየ ሀሳብ በያዙበት ፓርቲው ከነገ ጀምሮ የድርጅቱ ጠቅላላ ጉባኤ ለማድረግ ዝግጅቱ ማጠናቀቁ አስታውቋል። ህወሀት በአመራር ላይ እየታየ ያለው ችግር በጉባኤ እፈታለሁ ያለ ሲሆን የጉባኤው ተሳታፊዎችም ወደ መቀለ በመግባት ላይ ናቸው። ይህ በእንዲህ እንዳለ ግን የህወሀት ምክትል ሊቀመንበር አቶ ጌታቸው ረዳ ጨምሮ 14 የፓርቲው ማዕከላዊ ኮሚቴ አባላት ከጉባኤው ራሳቸው ማግለላቸው ያስታወቁ ሲሆን ከዚህ በተጨማሪ ከተለያዩ የትግራይ ወረዳዎች ተወክለው በጉባኤው ሊሳተፉ የነበሩ የፓርቲው አባላትም እንዲሁ ከዚሁ መድረክ ራሳቸው በማግለል ላይ ናቸው። ህወሓት ከውስጥ ክፍፍሉ በተጨማሪ በፓርቲው ህጋዊነት ጉዳይም ውዝግቡ እየቀጠለ ያለ ሲሆን ከምርጫ ቦርድ በልዩ ሁኔታ ተብሎ የሰጠው እውቅናም እንደማይቀበል አስታውቋል። በዚህና ሌሎች ተያያዥ ጉዳዮች ትላንት መግለጫ የሰጡት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ህወሓት የጠየቀው ህጋዊ ሰውነቱ እንዲመለስ ሆኖ እያለ ከኢትዮጵያ ምርጫ ቦርድ የሰጠው ምላሽ ግን እንደ አዲስ ፓርቲ የሚያስቆጥረው እውቅና ነው በማለት ይህም ህወሀት እንደማይቀበለው ተናግረዋል። ጥያቄው ሌላ ነው፣ የተሰጠን ምላሽ ደግሞ ሌላ ነው። ጥያቄያችን የተሰረዘው ህጋዊ ሰውነታችን ይመለስ ነው። እዚህ ላይ የምርጫ ቦርዱም ስራው ነው የሰራው። የማመሰግናቸው ነገርም አለ። ጥያቄያችን ምን እንደሆነ በግልጽ አስቀምጠዋል። ስለዚህ ጉዳዩ ወደ ፌዴራል መንግስት ይመለሳል ማለት ነው። በዚህ ጉዳይ ዙሪያ ዛሬ መግለጫ ያወጣው የኢፌዴሪ የመንግስት ኮሚኒኬሽን አገልግሎት የፌዴራል መንግስቱ ህወሀት ህጋዊ እውቅና እንዲያገኝ ድጋፍ ማድረጉ፣ በተሻሻለው አዋጅ መሰረት ደግሞ ተመዝግቦ ህጋዊ ሰውነቱ ማግኘቱ የገለጸ ሲሆን በዚህ ዙሪያ ያሉ ንትርኮች እንዲያበቁና ወደ ሌላ የመልሶ ግንባታ፣ ሰላምና ልማት አጀንዳዎች መሻገር እንደሚገባ ገልጸዋል። ይህ በእንዲህ እንዳለ በወቅታዊ ጉዳይ ዙሪያ መግለጫ የሰጡት የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት ጄኔራል ታደሰ ወረደ በትግራይ የፖለቲካ ውጥረት ማየሉ በማንሳትና ሌሎች ምክንያቶች በመጥቀስ በክልሉ በጊዜያዊነት ሰላማዊ ሰልፍ የማድረግ መብት መታገዱ ገልጸዋል። እዚህ ጣሳ ሲሩት ዝኮነ መገድ ዝኮነ ጭርሑ ስካ ከዚህ ጋር በተያዘ በሆነ ይሁን መንገድ የሆነ መፈክር ይዘ ከፖለቲካ ውጭም ቢሆን የሆነ መነሻ አሊያም መፈክር ይዞ በፖለቲካም እንዲሁ ለተቃውሞ አልያም ለድጋፍ የሚደረግ ሰልፍ አንፈቅድም። ወይ ደጊፍ ጋር ዝግበር ሰልፍታት አይንፈቅድም በሌላ በኩል በጉባኤው ዋዜማ ዛሬ መግለጫ ያወጣው የህወሀት ማዕከላዊ ቁጥጥር ኮሚሽን የታቀደው ጉባኤ አንድ ህወሀት ውስጥ ያለ ቡድን በማናለብኝነት በእልህና ግልጽነት በጎደለው አካሄድ ለራሱ ጥቅም ሲል ለማድረግ ያቀደው መድረክ ነው ሲል ኮንኖታል። የህወሀቱ ሊቀመንበር ዶክተር ደብረጽዮን ግን ጉባኤው ህወሀት ከገባበት ችግርና አለመግባባት የሚታደግ መድረክ ሲሉ ገልጸውታል። ከዚህ በተጨማሪ ሊቀመንበሩ ጉባኤ ከማድረግ ጋር ተያይዞ የሚፈጠር የከፋ ችግር የለም የሚሉ ሲሆን ጉባኤው ለማድረግ ደግሞ የተለየ ፍቃድ ከማንም ማግኘት እንደማይስፈልግ አክለው ገልጸዋል። ጉባኤ የፓርቲ ጉባኤ ስለምናካሄድ በዚህ ቀን ተገኙ ብልህ ነው ለምርጫ ቦርድ ማስታወሻ የምጽፈው በትልቁ ይመጣሉ። ካልመጡም ደግሞ የራሳቸው ነው የሚሆነው። እንደዚህ ነው የሚደረገው እንጂ ሌላ ፍቃድ አያስፈልግም። ስሙ ጉባኤ ተባለ እንጂ እንደተለመደው እንደምናደርገው ስብሰባ ነው። የተለየ ነገር የለውም። ለጉባኤ ተብሎ የሚጠየቅ ፍቃድም የለም። በዚህ ሁሉ ክፍፍልና ውዝግብ ላይ ተሆኖ እስካሁን ባለ መርሃ ግብር ከነገ ጠዋት ጀምሮ 14ተኛ የተባለው የህወሀት ጠቅላላ ጉባኤ ይደረጋል ተብሎ ታቅዷል። ለዲ ደብልዩ ዘገባ ሚሊዮን ኃይለስላሴ መቀለ ኢትዮጵያና ራስ ገዟ ሶማሊላንድ ኢትዮጵያን የባህር በር ተጠቃሚ የሚያደርግ የመግባቢያ ስምምነት መፈራረማቸውን ተከትሎ የሻከረውን የኢትዮጵያና የሶማሊያን ግንኙነት ለማሻሻል ጥረት ላይ የምትገኘው ቱርክ ዛሬ ሁለተኛውን ዙር ውይይት እንደምታስተናግድ የኢትዮጵያ የውጭ ጉዳይ ሚኒስቴር አረጋግጧል። በጉዳይ ላይ አስተያየት የሰጡ አንድ የዓለም አቀፍ ህግና የዲፕሎማሲ ጉዳዮች ተንታኝ ሁለቱ ሀገራት የያዙት የተካረረ አቋም ቱርክ ለጀመረችው ጥረት ቀላል ፈተና እንደማይሆን ተናግረዋል። ሰለሞን ሙጬ። በጉዳዩ ላይ አሸማጋይ ሆና የገባቸው ቱርክ የሁለቱን ሀገራት የውጭ ጉዳይ ሚኒስትሮች አንካራ ድረስ በመጥራት ከዚህ በፊት ያወያየች ሲሆን ሁለተኛውን ዙር ዛሬ ታስተናግዳለች። ይህንንም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ ለዶችቤል ያረጋግጠዋል ውይይቱም ምን ላይ እንደሚያተኩር ይታወቃል። ያው በኢትዮጵያና በሶማሌ መካከል ያሉ አለመግባባቶችን አድሬስ ለማድረግ በቱርኮቹ አሸማጋይነት የተጀመረ ውይይት ነው። ባለፈው ሳምንት ኢትዮጵያን ሶማሊያንና ግብፅን ጎብኝተው የተመለሱት የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን በሳምንቱ መጨረሻ በሰጡት መግለጫ ኢትዮጵያ ለሶማሊያ የግዛት አንድነትና ሉዓላዊነት እውቅና መስጠቷ እስከተረጋገጠ ድረስ በሁለቱ ሀገራት መካከል ያለው ውጥረት ይቋጫል ብለው ነበር። ውጤት አልባ ሆኖ የተጠናቀቀው የመጀመሪያው ዙር ውይይት በዚህኛው ዙር ውጤት ሊኖረው እንደሚችል ፍንጭ የሰጠውን ይህን የቱርክን አቋም በተመለከተ የጠየቅናቸው ስማቸውን መግለጽ ያልፈለጉ አንድ የዓለም አቀፍ ሕግና የዲፕሎማሲ ጉዳዮች ተንታኝ በቀጠናው ላይ የጂኦ ፖለቲካ ፍላጎት ያላት ቱርክ የማሸማገል ጥረት መጀምሯ በጎ የሚባል መሆኑን ከነስጋታቸው አንስተዋል። ሶማሊያ በተናጠል እየሰሩት ያሉት ነገር በእርግጥም ይህንን ቱርክ የወሰደችውን ኢኒሽቲቭ ወደ በጎ ፍጻሜ የሚያደርስ ነው ወይ ብለን ከጠየቅን፣ ውጤት አልባ የሚያደርገውን እንቅስቃሴ ነው እያደረጉ ያሉት። ምን ማለት ነው እንግዲህ የሶማሌን ቅሬታ ካየን፣ በሉዓላዊነቴ ላይ ተነስተሻል ነው ኢትዮጵያ እየተከሰሰች ያለችው። ሁለተኛ ነገር ደግሞ በእርግጥስ ቱርክ በሁለቱ ሀገራት ላይ ያላት ፍላጎት ተነጻጻሪና እንደ ገለልተኛ አካል ሊያስቆጥራት የሚችል ነው ወይ? ቱርክ ወደ ኢትዮጵያ ወይንም ወደ ሶማሊያ ልታደላበት የምትችል እድላለ ማለት ነው። ግን ከዚህ አንጻር ውጤታማ ይሆናል ወይ ከተባለ ብዙም ውጤታማ የሚሆን አይመስለኝም። የቱርኩ ፕሬዚዳንት ረሲብ ጣይብ ኤርዶሃን በሳምንቱ መጨረሻ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መወያየታቸውን የጠቅላይ ሚኒስትር ጽህፈት ቤት በኤክስ አስታውቋል። ይህም ለጉዳዩ የተሰጠውን ከፍ ያለ ዋጋ የሚያሳይ ተደርጎ ተወስዷል። ሶማሌላንድ እና ኢትዮጵያ የፈረሙት የመግባቢያ የኢትዮጵያ ስምምነት አሳሪ ውል ሆኖ ያደገ ባለመሆኑ በዚህኛው ውይይት ሶማሊያ ከዚህ በፊት ከቱርክ ጋር ከተፈራረመችው ወታደራዊ ስምምነት ጋር በማይጋጭ መልኩ ለኢትዮጵያ የባህር በር መጠቀሚያ አማራጭ ለማዘጋጀት ከተስማማች ኢትዮጵያ ያለምንም አቅማማት ልትቀበለው እንደሚገባም ባለሙያው ገልጸዋል። ሁሉም ቀሪ በማድረግ ኢትዮጵያ የሚያስፈልጋትን የወደብ ፋሲሊቲ የምታገኝበትን መንገድ ወደ ማመቻቸት የሚደረስ ከሆነ ኢትዮጵያ አተርፋለች ብዬንም ወስድ ነኝ። ያ ካልሆነ ግን የአንድ ሉዓላዊት ሀገር አካል ናቸው። ስለዚህ የማስገደድ አቅምም የለም። ወደ ውል እንኳ ደረጃ ቢያድግ ባለም አቀፍ ሕግ የሚመዘገብ የሚታወቅ ገዥ የሚሆን ማስገደድ የሚችል ስምምነት አይሆንም። ግን ከሶማሌ ጋር ወደዚያ አይነት ድርድር ስምምነት ሊገቡበት የሚችል እድል ከፈጠረ የቱርክ የጀመረ የማሸማገል ስራ በኢትዮጵያ በኩል አልቲሜትሊ ሰክሰስፉል የሆነ ጉዞ ነው ብዬ ልወስድ። በሌላ በኩል ከኢትዮጵያ ጋር በፈረመችው የመግባቢያ ስምምነት እጅግ ደስተኛ የሆነችው ሶማሌላንድ ፕሬዚዳንቷ ሙሴ ቤሂ ሰሞኑን አደረጉት በተባለ ንግግር የቱርክ የውጭ ጉዳይ ሚኒስትር በሶማሌላንድ ጉዳዮች ላይ ጣልቃ ገብተዋል ሲሉ ወቅሰዋል። ኢትዮጵያ ከሶማሌላንድ ጋር ማንኛውንም ነገር ከመፈረሟ በፊት ጉዳዩን እንደገና በማጤን በቅድሚያ ወደ ሶማሊያ መሄድ አለባት በሚል የቱርክ የውጭ ጉዳይ ሚኒስትር የሰጡትን ማብራሪያ ይህ የሶማሌላንድ ዘንድ ሉዓላዊነት የሚጎዳ ነው። ሶማሌላንድ ይህንን አትፈቅድም በማለት ማጣጥለውታል። ለዲ ደብልዩ ሰለሞን ሙጬ ነኝ ከአዲስ አበባ። በተለያዩ የጋምቤላ አካባቢዎች ጎርፍ ባስከተለው ጉዳት ከ16ሺ በላይ ነዋሪዎች ተፈናቀሉ። የክረምት መግባትን ተከትሎ በጋምቤላ ክልል የወንዝ ሙላትና ጎርፍ ሰዎችን ከማፈናቀል በተጨማሪ በሰብልና ቁም እንስሳት ላይም ጉዳት እያደረሰ እንደሚገኝ ያነጋገርናቸው ነዋሪዎች ተናግረዋል። ነጋሳ ከአሶሳም በጋምቤላ ክልል ሰሞኑን በጎርፍ ከተጠቁት አካባቢዎች መካከል የኑዌር ብሔረሰብ ዞን ላሬ ወረዳ አንዷ ነች። በዚህች ወረዳ በሺዎች የሚቆጠሩ ሰዎች በጎርፍ ምክንያት በመፈናቀል ወደ ደረቃማና ከተማ አካባቢ እንደሚገኙ አስተያየታቸው ለዶችበላይ የሰጡ አንድ ነዋሪ ገልጸዋል። በወረዳ ውስጥ የሚያልፉ አራት የሚደርሱ ወንዞች በክረምት ወቅት ባለፉት ዓመታትም ጉዳት ሲያደርሱ እንደነበር የተናገሩት ነዋሪው ከተለያዩ ቀበሌዎች ሰዎች መፈናቀላቸውን ጠቁመዋል። ከላረ ጀምረው እስከ ሌላ ድረስ ጎርሞኑ በጣም በጣም ሰዎቹ ያስቸገሩ ነው ያሉ ደረግ ቦታ ካለ ሰዎቹ ሸሽቶ ወደዛ አካባቢ ይሄዳሉ። ምክንያቱም ብዙ ሰው ነው ሰው ነው የተፈነቅለ ያለ አስቸጋሪ፣ በጣም አስቸጋሪ ምክንያቱም ክረምት ሲሆን ውሃ ከሌላ ቦታዎች ይመጣሉ። ከዛ ከዝናቡ አንድ ላይ ተደባልቆ በብዛት ነው ወደ አካባቢ የሚገኙ ማለት ነው። ሌላው የአካባቢው ነዋሪ እንደገለጹት ከላሬ ወረዳ በተጨማሪም እንደ ማኩይ እና ዋንቶዋ የተባሉ ወረዳዎች ውስጥ ጎርፍ ጉዳት አድርሰዋል። ነዋሪዎች ያላቸውን ንብረት ለማዳን ደረቃማ ስፍራዎች ፍለጋ ረጅም ርቀት በመሄድ በተለያየ አካባቢ መጠለላቸውንም ገልጸዋል። ይህ ክረምት በሚደርስበት ሰዓት ያው ላሬ ወረዳ ላይ የሚኖሩ ሰዎች ላሬ ብቻ ሳይሆን ሲሆን ዋንታ ወረዳ እንዲሁም አኮቦ ጭምር እጅግ ከወረዳ እንዲሁም መኩሬ የሚባል ወረዳ ይሄ ሁሉ የገብሬ ማሳዎች ሙሉ በሙሉ እየተወደምበት ሁኔታ አለ እና ከፍቶቻቸው ረዚ ያው እየጠፋበት ሁኔታም አለ። ሞቷል። እነሱ ደግሞ ለድርቀት ቦታ ፍለጋ ያው ረጅም ቦታ እየተንቀሳቀሱ ነው የሚገኝ። በኑዌር ብሔረሰብ ዞን የላሬ ወረዳ የአደጋ ስጋት ስራ አመራር አገልግሎት ከፍተኛ ባለሙያ የሆኑት አቶ ታንኮይኒድ በወረዳው እስከዛሬ ሁለት አስራ ሁለት ሺ ሁለት መ አስር ሰዎች በጎርፍ ምክንያት መፈናቀላቸው ለዶችበለ ተናግረዋል። በላሬ ወረዳ 19 በሚደርሱ ቀበሌዎች ጎርፍ ጉዳት ማድረሱን የተናገሩት አቶ ታንኳይ ጎርፉ በሰብልና በመኖሪያ ቤቶች ላይ ጉዳት ማድረሱንም አመልክተዋል። የተፈናቀለ ሰዎች ወደ 12 ሁለት መቶ በሰው ላይ ነው፣ በእንስሳት ነው። ሁሉም የተለያዩ ነገሮች በጣም ወድመዋል። ቤቶች ወድቋል። ሲቪሉ በጣም በጣም የተጎዳ ነው። ዝናብ ነው። በክልሉ ደርሰዋል ስለተባለው የጎርፍ አደጋ ተጨማሪ ማብራሪያ እንዲሰጡን ከክልሉ አደጋ ስጋት ስራ አመራር አገልግሎት እንዲሁም ከክልሉ ኮሚኒኬሽን ጉዳዮች ጽህፈት ቤት የስራ ኃላፊዎች መረጃ ለማግኘት ያደረግኩት ተደጋጋሚ ጥረቶች አልተሳቁም። የክልሉ መንግስት ትናንት በማህበራዊ መገናኛ ዘዴ ባስተላለፈው መረጃ በክልሉ አራት ወረዳዎች ውስጥ ጎርፍ ባስከተለው አደጋ ከ16 ሺህ በላይ ሰዎች ከቤት ንብረታቸው መፈናቀላቸውን አመልክተዋል። በክልሉ ላሬ፣ ጎግ፣ ዋንቷና ጆር የተባሉ ወረዳዎች ጎርፍ ጉዳት ካደረሰባቸው አካባቢዎች መሆኑም ተገልጿል። በጋምቤላ ክልል የባሮ ና ጊሎ ወንዞች ሙላ ጉዳት ባለፈው ዓመት በተመሳሳይ ባስከተለው ጉዳት ከ36 ሺህ በላይ ሰዎች ተፈናቅለው እንደነበረ ይታወሳል። ለዲደብሊው ዘገባ ነገሰ ደሳለኝ ከአሶሳ። በኢትዮጵያ የግል የውጭ ምንዛሪ ቢሮዎች እንዲከፈቱ መፈቀዱን ይመለከታል ቀጣዩ ዘገባም። የኢትዮጵያ ብሔራዊ ባንክ የግል የውጭ ምንዛሪ ቢሮዎች ለመክፈት የሥራ ፈቃድ ማመልከቻ መቀበል መጀመሩን አስታውቋል። ይህንን ሥራ ለማከናወን 15 ሚሊዮን ብር ካፒታልና በባንክ በዝግ ተቀማጭ የተደረገ 30 ሚሊዮን ብር ያስፈልጋል ነው የተባለው። ሰለሞን ሙጬ የኢትዮጵያ ብሔራዊ ባንክ የኢትዮጵያ ዜግነት ያላቸው በሀገር ውስጥም ሆነ ከሀገር ውጭ የሚኖሩ እንዲሁም የሌላ ሀገር ዜግነት ያላቸው ግን ትውልደ ኢትዮጵያውያን የሆኑ ሰዎች መስፈርቶችን አሟልተው ሲቀርቡ የግል የውጭ ምንዛሬ ቢሮዎች መክፈት የሚያስችላቸውን ፈቃድ እንደሚያገኙ ገልጿል። ይህ እርምጃ ምን ፋይዳ ይዞ የመጣ ይሆን በሚል የጠየቅናቸው የኢኮኖሚ ባለሙያው አቶ ኤንድሬስ ሰኢድ ብሔራዊ ባንክ ጥብቅ ቁጥጥር እያደረገ እስከ ተንቀሳቀሱ ድረስ በውጭ ምንዛሬ አጠቃቀም ረገድ ጠብቆ የነበረውን ቁጥጥር ያላላሉ። የንግድ ስራን በማስ ለማሳለጥ ረገድም ትልቅ ኢኮኖሚያዊ አስተዋጽኦ ይኖራቸዋል ብለዋል። ማንኛውም ትራቨለር ወይም ደግሞ ማንኛውም ኢምፖርተር ወይም ደግሞ ኤክስፖርተር የፎሬክስ ኤክስቼንጅ ዲማንዱን ከነዚህ ፎሬክስ ቢሮዎች አክሰስ ማድረግ ይችላል፣ መሸጥ ይችላል፣ መግዛት ይችላል ማለት ነው። ስለዚህ ትልቅ አስተዋጽኦና እንደሚኖራቸው ይገመታል። ይሄም የሆነው ግን ምንድን ነው ሬጉሌሽኑ በደምብ ሲሰራና ማርኬት የሆነ በደምብ አቅርቦት ም ሲኖረው ነው። ኢትዮጵያ የውጭ ምንዛሬ ግብይት በገበያ እንዲመራ መወሰኗን ተከትሎ ላለፉት ሁለት ሳምንታት ይኸው ግብይት ግብይት በባንኮች የመግዣና መሸጫ ተመን እየተመራ ይገኛል። እስካሁን የአንድ የአሜሪካ ዶላር ከግል ባንኮች ከፍተኛው የመግዣ ዋጋ 107 ብር ሆኖ የተመዘገበ ሲሆን የኢትዮጵያ ንግድ ባንክ አንዱን ዶላር በ118 ብር ገዝቶ በ119 ብር እየሸጠ መሆኑን አስታውቋል። በሌላ በኩል የልማትና የስራ ፈጠራዎች ላይ ላተኮሩ ፕሮጀክቶች የገንዘብና የቴክኒክ ድጋፍ የሚያደርገው የኢትዮጵያ ልማት ባንክ ይህንኑ ስራ በይፋ የተቀላቀለ ሲሆን አንዱን የአሜሪካ ዶላር በ108 ሁለት ብር ገዝቶ በ116 ብር በመሸጥ በሀገሪቱ ከፍተኛውን የምንዛሬ ዋጋ የሰጠ መሆኑን ዛሬን ጨምሮ ሰሞኑን ያወጣቸው የምንዛሬ ተመን ማስረጃዎች አመለክታሉ። የኢኮኖሚ ባለሙያው አቶ ኤድሪስ እንደሚሉት የግል የውጭ ምንዛሬ ቢሮዎች ሲከፈቱ አሁን በባንኮች በብቸኝነት እየተዘወረ ያለው የውጭ ምንዛሬ ግብይት ለቀቅ ብሎ ተወዳዳሪነት እንዲሰፍን ያግዛሉ። አሁንም እያየን ያለ ነው። ዊዛውት ፎሬክስ ቢሮዎች በሌሉበት ስቲል አሁን ኮምፒቲቲቭ የሆነ ኤንቫይሮንመንት የለም። ባንኮቹ ኦሊጎፖሊ ፓወርስ ላቸው የማርኬት ሬቱን ይሄ ነው ብለው ይሰጡናል። እኛ በዛ እንቀበላለን ማለት ነው። እነዚህ ፎሬክስ ቢሮዎች ሲመጡ ግን የፎሬክስ ኤክስቼንጅ ማርኬቱ እየተሳለጠ ና በጣም ኮምፒቲቲቭ የሆነ ማርኬት ይኖረናል። ስለዚህ ዲማንዱንም ሳትስፋይ ለማድረግ የሚመጣውንም ሰፕላይ ለማስተናገድ ይረዳናል ማለት ነው። ስለዚህ አሁን ያለውን የባንክስ ሞኖፖሊ ወይም ደግሞ ኦሊጎፖሊ ፓወር ከመቀነስ አኳያ ና የፎሬን ኤክስቼንጅ ማርኬቱን ስታብላይዝ ከማድረግ ሬቱንም ላይ እስከ ማድረግ አኳያ ትልቅ ሚና ይኖራቸዋል። የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ውሳኔው የኢትዮጵያን የፋይናንስ ዘርፍ ለውጭ ኢንቨስትመንት ለመክፈት ተብሎ የተከናወነና ዘርፉን ተወዳዳሪ ለማድረግ ባንኩ ጀምሮ ታላሉት ለውጥ ቁርጠኛ የመሆኑ ማሳያ አድርገው ገልጸውታል። የኢኮኖሚ ባለሙያው ደግሞ ይህ እርምጃ ሕገወጥ የገንዘብ እጥበትን ጭምር ለመግታት ይበጃል ባይ ናቸው። እነዚህ ፎሬክስ ቢሮዎች ታክስ ይከፍላሉ። ኢምፕሎይመንት ኦፖርቹኒቲን ይፈጥራሉ። ስለዚህ ወደ ፎርማል ኢኮኖሚው እና ወይም ደግሞ ይሄ ሻዶው ኢኮኖሚውን ከመቀነስ አኳያ ትልቅ ሚና ይኖራቸዋል። ከዛ በተጨማሪ እነዚህ ኢንፎርማል ማርኬቱ ላይ ያሉ ትልቅ የፎሬክስ ፕሌየር ለመኒ ላውንደሪንግ ትልቅ ሚንስ ነበሩ። ያንን መኒ ላውንደሪንግ ለመቀነስም፣ ምክንያቱም እነዚህ ፎሬክስ ቢሮች በናሽናል ባንኩ ኦቶራይዝድ ሆነው ቁጥጥር ስለሚደረግባቸው መኒ ላውንደሪንግ ግን ለመቀነስ የራሳቸው አስተዋጽኦ ያደርጋሉ ማለት ነው። ብሔራዊ ባንክ ባወጣው መመሪያ መሰረት የውጭ ምንዛሪ ቢሮ ለመክፈት ዝቅተኛ 15 ሚሊዮን ብር ካፒታል መቅረብ የሚያስፈልግ ሲሆን በተጨማሪም በዝግ በባንክ ተቀማጭ የሆነ 30 ሚሊዮን ብር አብሮ መኖር እንዳለበት ተጠቅሷል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። የዜና መጽሔታችን በዚሁ አብቅቷል። ለዘገባዎቹ ሚሊዮን ኃይለስላሴ ነጋሳ ደሳለኝንና ሰለሞን ሙጬን አመሰግናለሁ።